ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል ሕጻናትን ወይም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ሕፃናት በሚያደርጉት ድርጊት ወይም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናት እና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። የተጠቃሚዎቻቸውን ቁጥር በእጅጉ እየጨመረ የመጣው የማህበራዊ መገናኛ አውታሮች በኢትዮጵያውያን ህይወት ውስጥ እየፈጠሩት ስላለው አሉታዊ ተጽዕኖ የሚያወሳ መሰናዶ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስይመራለው፣ ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውናለች። አብራችን አምሹ። ወደ ቀዳሚው መሰናዶ ይሻገር። ቀዳሚው ዘገባ ወደ ትግራይ ክልል ይወስድናል። በሰሜን ኢትዮጵያ ጦርነት ወቅት ምሁራን ሰላማዊ መፍትሄን የማፈላለግ ድርሻቸው እንዳልተወጡ በገለጹ በትግራይ በአማራና በአፋር ክልሎች የሚገኙ የዩኒቨርሲቲ አመራሮች በግጭቱ የተፈጠሩ ክፍተቶችን ለመሙላትና ህብረተሰቡን መልሶ ለማገናኘት እየሰሩ እንደሆነ ከሰሞኑ ተናግረዋል። ይሄ የተነገረው የመቀሌ ዩኒቨርሲቲ የሰላም ግንባታ በኢትዮጵያ በሚል መሪ ቃል ባሰናዳው ሰሞነኛ ጉባኤ ላይ ነው። ሙልጌታ ጽባ ጉባኤውን ተከታትሎታል። ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ምሁራን የሚጠበቅባቸው የሰላም ሚና እንዳልተወጡ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች ተችተዋል። የሰላም ግንባታ በኢትዮጵያና አካባቢ በሚል ርዕስ የመቀሌ ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜና ሁድ በተካሄደበት ወቅት የአሜሪካ ድምፅ ያነጋግራቸው የዩኒቨርሲቲዎቹ አመራሮች በግጭቱ የተፈጠሩ ክፍተቶች ለመሙላትና መልሶ ለማገናኘት እየሰሩ እንደሚገ እንደሚገኙ ተናግረዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ሰላም ወደሚያጸኑ የመልሶ ግንባታ ስራዎች ከገቡት የከፍተኛ ትምህርት ተቋማት አንዱ የወሎ ዩኒቨርሲቲ እንደሆነ ፕሬዝደንቱ ዶክተር መንገሻ አየነ ገልጸዋል። ዩኒቨርሲቲው ከመቀለና ከሰመራ ዩኒቨርሲቲዎች ጋር በመተባበር በተለይ በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች የልማት ስራዎችን ለማከናወን እንቅስቃሴ እንደጀመረ የጠቀሙት ዶክተር መንገሻ ሂደቱ ለሰላም ግንባታው ድርሻ አለው ይላሉ። እንደ መቀለና ሰመራም የተነጋገር ነው። ሰላም ስለሰበክን ስለተነጋገርን፣ ዘላቂነቱን አረጋግጠናል ማለት አይቻልም። እነዚህ ሶስቱም አካባቢዎች ደግሞ በጦርነት በከፋ ሁኔታ የተጎዱ ስለሆነ መልሶ ግንባታ ያስፈልጋቸዋል። ሰብአዊና ግንባታ ያስፈልጋቸዋል። ስለዚህ ከሰላም እሴት ግንባታው ጎን ለጎን የዴቨሎፕመንት ስራ ማብሮ ያስፈልጋል። የዴቨሎፕመንት ስራ ስንሰራ በትስር መሰራት አለበት። ለምሳሌ በአገራባች አካባቢዎች ላይ በኢኮኖሚ እንዲተሳሰሩ፣ በባህል እንዲተሳሰሩ ከዚህ ቀደም በኖሮ ታሪካቸውም፣ በሃይማኖትም፣ በገበያም፣ በእምነትም በባህልም የተሳሰሩ ናቸው ና ያንን ትስስር፣ ያንን ውህድ ማንነት ድጋሜ እንዲያቆጠቁጥና እንዲያ እንዲፋፋ የማድረግ ስራ የምህራን ሚና ነው ብዬ ነው የማምነው። የተፈጠረውን ክፍተት በመሙላት ወደ ሰላም የምንመጣበት እድል በጣም ሰፊ ነው። ጀምረነዋል። ምናልባትም በአጭር ጊዜ መልካም ምልክት እናያለን ብዬ አስባለሁ። በጦርነት ወቅት ልዩነት የሚያሰፉ ትርክቶችን ሲናገሩ የታዘቧቸው አንዳንድ የዩኒቨርስቲ ምሁራን እንዳሉ የጠቀሱት ዶክተር መንገሻም ከዚያ ይልቅ ለሰላም ግንባታ የሚሰሩ ምሁራንን ማበረታታት የዩኒቨርሲቲዎቹ ድርሻ ሊሆን እንደሚገባ አስገንዝበዋል። ግጭት ተኮር እንቅስቃሴ የሚያደርገውን ሳይንሳዊ በሆነ ዘዴ መግታት ለሰላም ደግሞ ንቁ ተሳታፊ ይሆናል ይሆናል ብለን የምንጠብቀውን ደግሞ በማበረታት መድረክ በመፍጠር ፕሮጀክት እየጻፈ ከምሁራን ባለፈ ማህበረሰቡንም ሊያካትት የሚችል የዘላቂ ሰላም ግንባታ ላይ እንዲሳተፍ በማድረግ አይ ቲንክ አሁን ይሄ በዘወትር ምሁራኖች የሚታሙበትን ልሂቃኑ የሚታማበትን ግጭት ቆስቋሽነት መቀነስ ብሎም ማቆም የሚቻልበት ስራ ይኖራል። ለዚህ በጣም ምቹ የሚሆኑት ደግሞ ከፍተኛ ተቋማቶች ናቸው ብዬ አምናለሁ። በመቀሌ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ አስተማሪ የሆኑት አቶ አጽባሀ በጦርነቱ ወቅት የሰላም አማራጮችን ማመላከትና ችግር ፈቺ ጥናቶች ማካሄድ የሚጠበቅባቸው አንዳንድ ዩኒቨርሲቲዎች ጦርነት ሲሰብኩና ሲደግፉ ታይተዋል ብለዋል። የሰላም ባህል በማስፈን ምርምርና የምርምር ውጤቶችን ወደ ማህበረሰብ የማድረስ ስራ መስራት ነበረባቸው። ሰላምና የሰላም ባህልን ከዩኒቨርሲቲው ማህበረሰብ ጀምሮ ወደ ውጭ ያለው ማህበረሰብ ከዩኒቨርስቲ ውጭ ባለው ማህበረሰብ ማስፋፋት፣ ማጠናከር ነበረባቸው። በጦርነቱ ጊዜ ግን ከዩኒቨርስቲ ማህበረሰብ፣ ከዩኒቨርስቲ መምህራን፣ ከዩኒቨርስቲ ተቋማት መውጣት የማይገባቸው ሰላምን የማደፍረስ ጦርነት ፕሮፓጋንዳን የማስፋፋት ስራ ሲሰሩ ነበር። በግልጽ በጀታቸውን ቆርጠው ከመከላከያ ጎንነን በሚዲያዎች እየወጡ በጦርነቱ ፕሮፓጋንዳ ድጋፍ ሲሰጡ፣ ሽፋን ሲሰጡ እንደነበር ታዝበናል። በትግራይ በኩል ያሉ ዩኒቨርስቲዎችን የእነሱን ነጸብራቅ ናቸው። በዛ ሲደረግ የነበረ በዚህም ሲደረግ ነበር። ሁሉም የኢትዮጵያ ዩኒቨርስቲዎችን ሰላም የመገንባት የሰላም እሴቶችን ወደ ማህበረሰቡ የማድረግ የሰላም ባህልን ከራሳቸው ጀምሮ እስከ ማህበረሰቡ ማስፋፋት ሚና መጫወት ነበረባቸው። በጦርነት የነበራቸውን ሚና አሁን አካክሶ በሰላም ግንባታ ላይ መስራት ይኖርባቸዋል ብዬ አስባል። በቀጣይ በምርምር በተደገፉ የሰላም አማራጮች ላይ በስፋት ሊሰሩ እንደሚገባ አመልክተዋል። የአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ፕሮፌሰር አሰፋ ፍስሀ ደግሞ የዘላቂ ሰላም ግንባታ ውጤታማነት ፍትሐዊ የኢኮኖሚና የፖለቲካ ስርዓት በመገንባት እንደሚወሰን አስረድተዋል። ብዛዕባ ሰላም ዝሓስብ ስርዓት ፍትሓዊ ዝኾነ ፖለቲካ ናይ ኢኮኖሚ ስርዓት ስለ ዘላቂ ሰላም የሚያስብ ስርዓት ከሁሉም በላይ የኢኮኖሚና የፖለቲካ ስርዓቱን ፍትሐዊ ማድረግ ይኖርበታል። ፖለቲካዊና ኢኮኖሚያዊ ስርዓቱ ሁሉን አቀፍና ፍትሐዊ ከሆነ ጸረ ሰላም ሊሆን አይችልም። ኢትዮጵያ ብዝሃ ማንነት ያላት ሀገር እንደመሆኗ ሕብረተሰቡ በአካባቢው ራሱን እንዲያስተዳድር በማብቃትና በፌዴራል መንግስቱም እያንዳንዱ ተገቢና በቂ ውክልና አግኝቶ ሲሳተፍ ዘላቂ ሰላምን ለመገንባት ይቻላል። መንግስትን ጨምሮ በሰላም ግንባታ ላይ የሚሰሩ አካላት ግጭቶችን ለመፍታትና ዘላቂ ሰላምን ለማምጣት ህብረተሰቡን ማሳተፍ እንደሚጠበቅባቸው የሚናገሩት ደግሞ የእንደርታ ወረዳን ከአፋር ክልል በሚያዋስኑ አጎራባች አካባቢዎች በአገር ሽማግሌነት እየሰሩ ያሉት ወይዘሮ ሀዳሽ ገብረዝጊ ናቸው። በአካባቢያቸው በግጦሽና በከብቶች ስርቆት ግጭቶች እንዳይነሱ የማድረግ የቆ የባህላዊ አሰራር እንዳላቸው ወይዘሮ ሓዳሽ ያስረዳሉ። ክልተና ናይ ዋዕላይ ናይ ናይ ንእክ ሃመይ ይኹን ችግሮች ሲፈጠሩ ከሁለቱም የህብረተሰብ ክፍሎች የተውጣጡ ሽማግሌዎች እንሰበስባለን። የግጦሽ ስፍራውን እንዴት እናስተዳድረው ብለን እንወያያለን። ለግጦሽ የመፈቀድና የማይፈቀድ ቦታ ብለን በግልጽ ተወያይተን እንከልላለን። ከወሰንን በኋላ ከሁለቱም ወገን ቃሉን የምጥስ የለም። የጠፋ እንስሳትም ሲኖር እየተነጋገርን መፍትሄ እንሰጣለን። በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች በተገኙበት በመቀለ ዩኒቨርሲቲ ኮንፈረንስ ላይ የተናገሩት የሰላም ሚኒስትር ሚኒስትር ዴታው ዶክተር ከረዲን ተዘራ ውይይቱ በቀጠናው የሰላም ግንባታ ለማጠናከር አስተዋጽኦ እንደሚኖረው ጠቁመዋል። ይህንን ሰፊ የሰላም ግንባታ በተገቢ መልኩ ከማከናወን አኳያ የሀገራችን ከፍተኛ ትምህርት ተቋማት እንደ ፌዴራል ተቋማነታቸው እንደ ዓለም አቀፍ መነጋገሪያ ተቋምነታቸው በዚህ መልኩ የሚያደርጉትን እንቅስቃሴ በልዩ ሁኔታ እንደግፋለን። እያደረጉ ያሉትን እንቅስቃሴ መቀለ ዩኒቨርሲቲን ጀምሮ በጣም የሚደነቅ አድርገን ነው መስሪያ ቤታችን የሚያየው። የሰሜን ኢትዮጵያው ጦርነት ግጭትን በዘላቂነት በሚያቆም ሰላማዊ ድርድር መቆሙ ታሪክ የሚዘክረው እውነት ነው ያሉት ሚኒስትር ዴታው፣ ስምምነቱም በተግባር እየተተረጎመ እንዲጸና ተመሳሳይ ውይይቶች ተጠናክረው ሊቀጥሉ እንደሚገባ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጾች ተጽዕኖ ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖርባት በምትገምተው ኢትዮጵያ ማህበራዊ ብዙሀን መገናኛው ከጥቅሙ ይልቅ ጉዳቱ አመዝነዋል ሲሉ የሚከራከሩ አሉ። አስማማዋዬ ነው በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል። ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንዳይመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል። ያልተረጋገጠ ወሬ ማሰት ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታና ቀልል ይመስለው ይችላል፣ ግን አልፎ ተልፎ ሰዎች ሕይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ በተለይ እንደ ኢትዮጵያ አይነት ለቴክኖሎጂ የሚሆኖችም አይነት እውቀቶች ትንሽ ወደ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ የሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኖ ስለሚያገለግል ሰዎች እንደ ለገንዝ ማኛ ሲሉ ትንሽ ኃላፊነት የጎደለው አይነት መልክቶች እና ሁኔታዎችን ማስተላለፍ በብዛት ይታይበታል። ሊቀት ጉሀን ቀሲስታ ጋ የታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ። በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸውም። የሚሳደቡት ኢንተርቪው አድርገውት ወይም አናግሮት የሆነ ቪዲዮ የሚቀዱት አኳንም ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል ከዛ በኋላ እገሌ እኮ ዝምታውን ሰበረ ይለሃል። እኔም የገጠመኝ ነገር አለ ገብርኤል አስተምር እውነታውን፣ ስለ እውነት፣ ስለ አካባቢ ስላለው ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላቅም። ምን እንደሰበርኩም አላወቁም። ገና ደግሞ ሰብ ይገርመኝ ና እንዲህ ብቻ እንደዚያ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን እንዴባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲ አድርገው ሰርቶ ያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋር ቪዲዮ እያገናኙ የቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ። በየአመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60 በመቶ በላይ የሚሆነው የማኅበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቅደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማኅበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አየይዘው የሚመለከቱት ሊቀት ጓንቀች ስታጋይ ሰባት የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስለ አደገው እንደመከረበት ይናገራሉ ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባልአግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንዳደረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ነው ያተረፍነው? በዚህ ልክ የህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም ዘጠና ሰባት ፐርሰንቱ አማኝ ያለባት ሀገር ነች ኢትዮጵያ። እውን በዚህ ልክ ነው ወይ አማኙ እያደረገ ያለው ሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠበቅበት ሁኔታ የክተት አዋጅ የግደል አዋጅ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲውብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ነው። ኢትዮጵያ ባለባት በተለያዩ የእርስ በእርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆች እና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነስ በተለይ በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ለንጹህ ነን ወይ የሚሉት ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶች አሉ። ከወጣቱም ባልተናነሰ ማለት ነው። ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷ ለማሰፋ ናቸው። ብዙ ወጣቶች የስራ እድል ፈጥረውበታል። የገቢ ምንጭ አግኝተውበታል። ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ ትምህርታዊም፣ ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል። እንደ አውሮፓያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ28 ሚሊዮን ያላነሰ እንደነበረም የዊያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7 በመቶ መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ካጠቃላይ ህዝብ 5.1 በመቶ ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሀሳብ የሚስማሙት አቶ አንዱ ዓለም፣ ይህም በአብዛኛው ካጠቃቀም ችግር የሚነሳ ነው ይላሉ። በዚህም ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ። እንደሚታወቀው የእኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በነዚህ ሃይማኖታዊና ባህላዊ እሴቶቻችን ከባህላዊ እሴቶቻችን ከሚቀዱ ህግጋት በነዚህ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህን ህግጋቶች ወይም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ የትዳር ፊችን ጉዳይ፣ የፍቅር ህይወትን ጉዳይ ይሄ በጓደኛ፣ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማን ለማንም አጋራት የማይገቡንን የትዳር፣ የጤና የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮስ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በነዚህ ኢትዮጵያ ባላት እጅግ ና እና ጥሩ በሚባል ሃይማኖታዊ እና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል። በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል። የሚሉት ሊቀ ትጉዋን ቀሲሳ ጋር የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ። ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም ማህበራዊ ሚዲያን ለበጎ ነገር ለፖዘቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻል ነው። ያንም ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ። የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷ ለማሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ። ህፃናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህፃናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናት እና እዚያ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትን እያስከተለ እንደሆነ እመለከታለሁኝ። የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል። ተጠቃሚዎች የሆነው በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከተሰጠ ጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል። የሶሻል አንትሮፖሎጂ መምህሩ አቶ አንዷልም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተሉ ያስረዳሉ። የመጀመሪያው ግንዛቤ መፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድን ነው ኢንክሉሲቭ ኤዱኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላኛው መፍትሄ ብዬ የማስበው ህጋዊ ስርዓቶችን ይሄ ምንድን ነው ሪጉላተሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ ሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን፣ ምርምሮችን አድርጎ ኤቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች፣ ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብ እና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል። ይሆናል እያስባሉ። ይሄ ለነገ የሚባል ጉዳይ አይደለም። ዌአር ሶሻል የተሰኘው ድረ ገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ56 በመቶ እድገት አሳይቷል። ከአጠቃላዩ አምስት ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። የአሜሪካ ድምጽ አስማሟየ ነው፣ ዋሽንግተን ዲሲ። አስማማውን አመሰግናለሁ ዩኒቨርሲቲ ኦፍ ዘ ፒፕል እንደ አውሮፓውያኑ አቆጣጠር በ2009 ተመስርቶ በ2014 እውቅና ማግኘት የቻለ ከፍተኛ የትምህርት ተቋም ነው። ይህ የብዙዎችን ግብ ስኬታማ ያደረገ የዩናይትድ ስቴትስ ግብረሰናይ ተቋም በዓለም ዙሪያ ከ200 ሀገራት የመጡ 140 ተማሪዎችን ማስተማር የቻለ ተቋም ነው። የማክሲም አዳምስን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ካታሪና ጉልቦቼንኮ ከማይኮሌቭ ዩክሬን የመጣችው። ሩሲያ ዩክሬንን ስትወር ካታሪና ለመመረቅ ሶስት ወራት ብቻ ነበር የቀሯት። ሁሉም ሰው ከተማውን በሽብር እየለቀቀ ነው። ሁሉም ንግዶች ተዘግተዋል። በግልጽ ሁሉ ነገር ቆመዋል። ካታሪና ግን መኖሪያ ከተማዋ በቦምብ እየተደበደበ ዲግሪዋን ለመጨረስ ስትሰራ ነበር። ዩኒቨርሲቲ ኦፍ ዘ ፒፕል ባይኖር ኖሮ ሁሉም ነገር ቀውስ ነበር። በዩናይትድ ስቴትስ የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል ከክፍያ ነጻ የሆነ የድረገጽ ዩኒቨርሲቲ በመባል የግብረሰናይ ድርጅት ፍቃድ እውቅና አግኝቷል። ይሁን እንጂ ዩኒቨርሲቲ ሙሉ ለሙሉ ነጻ አይደለም። ተማሪዎች ለሚወስዷቸው ክፍለ ጊዜያቶች ከ140 እስከ 400 ዶላር ድረስ ያስከፍላል። የመጀመሪያ ዲግሪ ለመያዝም እስከ 5000 ዶላር የሚያስከፍል ሲሆን ሁለተኛ ዲግሪ ላይ ዋጋው ይቀንሳል። በጎርጎሮ ሲያኑ 2022 ይፋ የተደረገው የምርጥ ኮሌጆች መረጃ በዩናይትድ ስቴትስ የሕዝብ ኮሌጆች የአራት ዓመት የመጀመሪያ ዲግሪ ትምህርት ለመውሰድ እስከ 9600 ዶላር ድረስ እንደሚያስከፍል አስታውቋል። እንደ አውሮፓውያን አቆጣጠር በ2009 በአሜሪካዊ እስራኤላዊ የንግድ ሰው የተከፈተው ዩኒቨርሲቲ ኦፍ ዘ ፒፕል በዩናይትድ ስቴትስ እና በዓለም ዙሪያ ያሉ ተማሪዎችን ይቀበላል። እዚህ ዩናይትድ ስቴትስ ውስጥ መኖሪያ ቤት የሌላቸው ሰዎች አሉ። ሰነድ አልባ ተማሪዎች አሉን። ከቤታቸው ሆነው ልጆች የሚያሳድጉ እናቶች አሉ። በተጨማሪም ደግሞ እጅግ አስከፊ ከሆኑ ስፍራዎች የመጡ ሰዎችም አሉን። አፍጋኒስታዊቷ ስደተኛ ከድጃ አሚኒ በአሁኑ ሰዓት በአልባንያ እየኖረች ሲሆን ወደ ዩናይትድ ስቴትስ ለመምጣት ቪዛዋን በመጠባበቅ ላይ ትገኛለች። የከድጃ አባት ለአፍጋኒስታን መንግሥት ይሰሩ ስለነበር ከታሊባን ወደ ስልጣን መምጣት በኋላ ቤተሰቡ ሀገር ለቆ ለመሰደድ ተገዷል። ከድጃ በአሁኑ ሰዓት ታሊባን የከለከላትን ትምህርት የቀጠለች ሲሆን ለሌሎችም እየሰራች ትገኛለች። ሌሎች የአፍጋን ሴቶች መጥተው መማር አይፈልጉም። ስለዚህ ከቤታቸው ሆነው እንዲማሩ በበጎ ፈቃደኝነት ድረ ገጹ ላይ ማስተማር ጀመርኩ። በተጨማሪም ጠቃሚ የሆኑ መረጃዎች የት እንደሚገኙ ማስተማር ጀምሬ ያለው ትምህርት መሰረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብያምናለው። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል። በአሁን ሰዓት ዩኒቨርሲቲ ኦፍ ዘፒፕል ከሁለት መቶ ሀገራት የተውጣጡ አንድ መቶ ሰላሳ ሺህ ተማሪዎች ይማሩበታል። ሀያ ስድስት ሺህ የሚሆኑ ሰራተኞችና በጎ ፍቃደኞች ያሉት ሲሆን በንግድ አመራር በኢንፎርሜሽን ቴክኖሎጂና በጤና ሳይንስ እንዲሁም ደግሞ በሌሎች የትምህርት ዘርፎች ያስተምራል። ሻይሬሼፍ የዩኒቨርሲቲው ፕሬዝዳንትና መስራች ናቸው። ትምህርት መሠረታዊ መብት በመሆኑ ሁሉም ሰው እድሉ ሊኖረው ይገባል ብዬ አምናለሁ። ያንን እያደረግን ያለ ነው። ለሁሉም ሰው ተደራሽና ተመጣጣኝ መሆን የሚችል የከፍተኛ ትምህርት ስርዓት አዘጋጅተናል። ዩኒቨርሲቲ ኦፍ ዘ ፒፕል እንደ ኤደንብራና ማክጂል የመሳሰሉ ግንባር ቀደም ዩኒቨርሲቲዎች ጋርም ይሰራል። በተጨማሪም ከቢል እንድ ብለንዳ ጌትስ ፋውንዴሽን እንዲሁም ደግሞ ከግዙፎቹ የቴክኖሎጂ ተቋማት ኢንቴልና ጉግል ድጋፍና እርዳታ ይደረግለታል። እድን፣ እናመሰግናለን። በመቀጠል ደግሞ ወደ ምስራቅ አውሮፓ ቦስኒያ እናቀናለን። ቦስኒያ ወደ አውሮፓ ለመሻገር በሚያደርጉት ጥረት መካከል ሕይወታቸውን ያጡ አፍሪካውያን ወጣቶችን የምዘክርበትን ሂደት እንመለከታለን። ቦስኒያንና ሰርቢያን በሚያዋስነው ድሪና ወንዝ ዳርቻ ላይ ባሉ የቦዝኒያ ከተሞች ጠንከር ያሉ የመቃብር ምልክቶች የተሰሩላቸው በርካታ መቃብሮች ይታያሉ። ባለፉት ዓመታት ምዕራብ አውሮፓ ለመሻገር ሊሞክሩ ወንዝ ውስጥ ሰጥመው ለቀሩ ፍልሰተኞች የተሰራ ቋሚ የማረፊያ ስፍራ ነው። በቦዝኒያ ድንበር በኩል ከወንዙ ውስጥ የወጡት አስከሬኖች አብዛኞቹ ከመቆየታቸው ብዛት ተበላሽተው የተገኙ ናቸው። የአስከሬን ምርመራ ይደረግና ማንነታቸው የማይታወቅ ተብለው ይቀበራሉ። አገር ቤት ጥለውት የተጓዙት ቤተሰብና ወገን ስለ ማረፋቸው የሚያውቀው ነገር አይኖርም። አስከሬን የሚወስድም የለም። በቬርጂና በምትባል ትንሽ የቦዝኒያ ከተማ የአደጋ ሰለባዎች ፍለጋና እርዳታ አገልግሎት ሹሙ ኔራድ ጆቫኖቪች እንዳሉት አስከሬኖቹ ከመበላሸታቸው ብዛት የሟቾቹን እድሜ በአስከሬን ምርመራ ብቻ እንጂ ለማወቅ አይቻልም። በ2016 ጀምረን አልፎ አልፎ ከወንዙ ውስጥ የማን እንደሆኑ የማይታወቁ አስክሬኖችን እናወጣ ነበር። በ2018 ግን እየበዛ ሄደ። አሁን በየአመቱ እስከ 10 ዩክሬኖች ከወንዝ ውስጥ እናወጣለን። ትክክለኛውን ቁጥር በእርግጠኝነት ባላውቅም እስካሁን ከድሪና ወንዝ ከ40 እስከ 50 ሳናወጣ አልቀረንም። የተሻለ ኑሮ ፍለጋ ወደ አውሮፓ ሲጓዙ ወንዝ ውስጥ የቀሩት 41 ፍልሰተኞች አስከሬኖች ያረፉበት ቦታ ላይ የነበሩት እየፈራረሱ ያሉ የእንጨት ምልክቶች ተነስተው አሁን ጠንከር ያሉ በእምነ በረድ የተሰሩ ሐውልቶች ቆመውላቸዋል። ሁሉም እንደ አውሮፓውያን አቆጣጠር ከ2017 ወዲህ ከድሪና ወንዝ ውስጥ የወጡና በሶስት ከተሞች ተቀብረው የነበሩ ናቸው። ፍልሰተኞች ቦዝኒያ የሚደርሱት በደቡብ ምስራቁ በ በኩል ሰርቢያንና ሞንቴኔግሮን በሚከፍለው ጥቅጥቅ ደንና ወንዞች በኩል አልፈው ነው። ከዚያ በኋላ ነው ቦዝኒያን ከአውሮፓ ህብረት አባሏ ከክሮኤሽያ ጋር ወደሚያዋስ ነው የቦዝኒያ ሰሜን ምዕራብ ጠርዝ ለመድረስ የእግር ጉዟቸውን የሚያያዙት። ቦዝኒያ መጀመሪያ ላይ ፍልሰተኞቹን ለማስጠለል እምብዛም ፍላጎት አልነበራትም። እናም በሺዎች የሚቆጠሩ ወንዶች፣ ሴቶችና ህጻናት በየቦታው መጠለያ እየቀለሱ በጉስቁልና በመኖር ምዕራብ አውሮፓ የሚደርሱበትን እድል ይጠባበቃሉ። ዶክተር ቪዳክ ሴሜክ ከወንዙ ውስጥ ከተገኙት አስከሬኖች ውስጥ አርባ የሚሆኑትን መርምረዋል። ሰጥመው የቀሩ ብዙዎች አሉ። ከአስከሬኑ የተወሰዱ ናሙናዎች ለስድስት ወር ጊዜ መቀመጥ አለባቸው። ድንገት ቤተሰብ መጥቶ ማመሳከሪያ መረጃ ቢፈለግ በሚል ነው። የነዚህ ሰዎች ናሙናዎች ማንነታቸው የማይታወቅ ተብለው ተመዝግበው ይቀመጡ እንጂ አባትና እናት፣ ወንድም እህት አላቸው ያሉት ዶክተር ቪዳክ ሲማክ ናሙናዎቹ መቀመጥ ያለባቸው ለስድስት ወር ብቻ ቢሆንም እሳቸው ግን ረዘም ላለ ጊዜ እንደሚያስቀምጡ ተናግረዋል። እያንዳንዱን መረጃ ማጋራት አይገባኝም ግን እያንዳንዱ የእነዚህ ሰዎች አስክሬን ለሀገራቸው መሬት፣ ለተወለዱበት ከተማ፣ ለመንደራቸው መብቃት አለበት የሚል እምነት ስላለኝ ነው። ሁሉም አስከሬኖች የዘረመል ናሙና ምርመራ እንዲደረግላቸው የሚያስገድድ ደንብ እንዲወጣ፣ ሌላ ሀገር ያሉ ሰዎች ባልካን ሀገሮች ውስጥ ደብዛቸው የጠፉባቸውን ቤተሰቦቻቸውን የሚፈልጉበት የኢንተርኔት መረጃ ቋትም እንዲፈጠር ዶክተሩ ጠይቀዋል። አስክሬኖቹ ላይ ያሉ ምልክቶችና ጠባሳዎችንም ይመዘግባሉ ከለበሱ የለበሱት ልብስ ላይም ቆርጠው ያስቀምጣሉ። የሁለቱ ወጣቶች አስክሬኖች አፍጋኒስታን ውስጥ የመጨረሻ ማረፊያቸውን ማግኘታቸውን የሚያሳየውን ፎቶግራፍ ስመለከት እጅግ ረካው። ምክንያቱም እነዚህ ሁለት ሰዎች ለአገራቸው አፈር በቅተዋልና። በስደት ጉዞ ላይ እያሉ ደብዛቸው የጠፋባቸውን የሚወዷቸውን ሰዎች ፍለጋ የሚመጡ ቤተሰቦችን መርዳት ያስደስተኛል ብለዋል ዶክተር ቪዳክ ሲስ አለመታደል ሆኖ በጂሊና ከተማ ውስጥ የተቀበሩ ማንነታቸው የማይታወቅ ብዙ ፍልሰተኞች አሉ። በክብር የሚያርፉበት ቦታ ልናዘጋጅ ይገባል ብለን ስላመንን ነው። ምክንያቱም እነዚህ ሰዎች ከኛ በምንም አይለዩም። በሰብአዊ ፍጡራንነታችን ሁላችንም አንድ ነን። የቦዝኒያ ከተሞች አስተዳደሮች እና የቀብር አስፈጻሚ ድርጅቶች እንዲሁም ሌሎችም የእሳቸውን ሀሳብ የደገፉላቸው ሲሆን ቢሮው ኦስትሪያ ቪየና ውስጥ የሆነው የሰብአዊ መብት ድርጅት ባልካን ራውት የገንዘብ ድጋፍ አድርጓል። በየልይና ከተማ ውስጥ የሚገኘው መካነ መቃብር የፈራረሱት የእንጨት ምልክቶች ተወግደው በጥቁር እብነበረድ በተሰሩ ምልክቶች ተተክቷል። ከነ ህልማችሁ ድሪና ወንዝ ውስጥ የቀራችሁትን ስደተኞች ፈጽሞ አንረሳችሁም የሚል ጽሑፍ የሰፈረበት የእብነበረድ መታሰቢያ ሐውልትም ቆሞላቸዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የንግሥ